ግብፅ በታላቁ ህዳሴ ግድብ ላይ የምታነሳቸው ሀሳቦች የኢትዮጵያን ቀይ መስመር የሚያልፉ ናቸው ስትል ኢትዮጵያ አስታውቃለች። የውሃ መስኖና ኤነርጂ ሚኒስቴር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብጽ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። ታላቁ የኢትዮጵያ ህዳሴ ግድብን በሚመለከት ኢትዮጵያ፣ ግብጽና ሱዳን የሚያካሂዱት ድርድር አጣብቂኝ ውስጥ ገብቷል የምትለው ግብጽ በበኩሏ ዓለም አቀፍ ሽምግልና እንዲገባበት ጥሪ አድርጋለች። የኢትዮጵያ መንግስት ግን በሶስቱ ሀገሮች ድርድር ውስጥ ዓለም አቀፍ ሽምግልና እንዲገባ መጠየቁን አውግዞ የግንባታውን ሂደት ያሰናክላል ብሏል። ዩናይትድ ስቴትስ በበኩሏ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠልን አስመልክቶ ኢትዮጵያ፣ ግብጽና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ ገልጻለች። የአሜሪካ ድምፁ ሞሐመድ ኤልሺናዊ ከቅርብ ጊዜያት ወዲህ በግብፅና በኢትዮጵያ መካከል በተፈጠረው ፍጥጫ ዙሪያ በአፍሪቃ የምርምር ማዕከል የስትራተጂያዊ ጥናት ፕሮግራም ስራ አስኪያጅ ጆሴፍ ሲግልን አነጋግሮ ያጠናቀረው ዘገባ አለ። አዳነች ፍስሀዬ ታቀርባለች። ግብፅ በታላቁ የኢትዮጵያ ህዳሴ ግድብ የውሃ አሞላል ዙሪያ ያነሳችው አቋም የኢትዮጵያን ቀይ መስመር የሚያልፍ በመሆኑ ከመግባባት ላይ መድረስ እየተቻለ አይደለም ሲሉ የኢትዮጵያ የውሃ መስኖና ኤነርጂ ሚኒስትር መናገራቸውን የፋና ብሮድካስቲንግ ኮርፖሬት ዘግቧል። የኢትዮጵያ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት በግድቡ ሁለንተናዊ ጉዳይ ላይ ከተለያዩ አካላት ጋር በዛሬው ዕለት የምክክር መድረክ አካሂዷል። በመድረኩ የግድቡ ግንባታ ያለበትን ደረጃ እና የታችኛው ተፋሰስ ሀገራት የሶስትዮሽ ውይይት ወቅታዊ ሁኔታን በተመለከተ ሐሳቦች ተነስተው ውይይት ተደርጓል፣ ይላል የፋና ዘገባ። የውሃ መስኖና ኤነርጂ ሚኒስትር የድንበርና ድንበር ተሻጋሪ ወንዞች ጉዳይ አማካሪ አቶ ተፈራ በየነ በኢትዮጵያ ሱዳንና ግብፅ መካከል እየተደረገ ባለው የሶስትዮሽ ውይይት ዙሪያ ማብራሪያ ሰጥተዋል። በማብራሪያቸውም ግብፅ በየአመቱ 40 ቢሊዮን ሜትር ኪዩብ ውሃ ይለቀቅልኝ ማለቷና የአስዋን ግድብ ከፍታ ከባህር ጠለል በላይ 165 ሜትር ሲደርስ ኢትዮጵያ ውሃ መልቀቅ አለባት፣ እንዲሁም ሶስተኛ ወገን በአደራዳሪነት ይግባ የሚል አቋም ማቅረቧን አንስተዋል። ግብፅ በውይይቱ ላይ እያነሳቸው ያለው አቋም በኢትዮጵያ በኩል የሕልውናና የሉዓላዊነት ጉዳይ በመሆኑ ውድቅ መደረጉን አቶ ተፈራ ገልጸዋል። ግብፅ በታላቁ ህዳሴ ግድብ ላይ የምታነሳቸው ሀሳቦች የኢትዮጵያን ቀይ መስመር የሚያልፉ መሆናቸውን አቶ ፈራ ግልጽ አድርገዋል። ግብፅ በካርቱም በተደረገው ስብሰባ ላይም ብዙ የማያግባቡ አጀንዳዎችን ስታቀርብ እንደነበርና በውይይቶቹ ላይ እያሳየች በሚገኘው አቋም ደግሞ ከመግባባት ላይ መድረስ እየተቻለ አይደለም ብለዋል። በካርቱሙ ውይይት ላይ ሶስቱም ሀገሮች በተናጠል ካቀረቧቸው ሀሳቦች መካከል ኢትዮጵያ ግድቡ በሦስት ደረጃ ውሃ ይሞላ በሚልና ሁለቱ ተርባይኖች ያለ ቅድመ ሁኔታ ስራ ይጀምሩ የሚለው ላይ ሊስማሙ አልቻሉም። ግብፅ እኔ ያቀረብኩት ሀሳብ ሙሉ ተቀባይነት ካላገኘ በነዚህ ላይ ቃሉ ጉባኤ አይያዝም ማለቷንም አስታውቀዋል። ግብፅ በታላቁ የህዳሴ ግድብ የውሃ አሞላል ላይ የምታቀርባቸው ሀሳቦችን መቀበል ማለት ያሁኑኑ ብቻ ሳይሆን በቀጣዩ የኢትዮጵያ ትውልድ ላይ ጉዳት የሚያደርስ በመሆኑ ተቀባይነት እንደሌለውም አስታውቀዋል ይላል የፋና ዘገባ። በስትራቴጂያዊ ጥናት የአፍሪቃ ማዕከል የጥናት ክፍል ስራ አስኪያጅ ጆዜፍ ሲግልም ግብፅ የድርድሩን ሂደት የፖለቲካና ዓለም አቀፍ ገጽታ እንዲኖረው ለማድረግ እያባባሰች ይመስላል ብለዋል። ግብፅ የድርድሩን ሂደት ፖለቲካዊና ዓለም አቀፍ ገጽታን ለማስያዝ እያባባሰች ይመስላል። ኢትዮጵያ፣ ግብፅና ሱዳን ስለ ግድቡ ጉዳይ ለዓመታት ያክል ሲነጋገሩ ቆይተዋል። ንግግሮቹ የሚካሄዱትም በቴክኒካዊ ደረጃ ነበረ። በአብዛኛው ገንቢ ንግግር ሲካሄድ ቆይተዋል። ብዙ መሻሻሎች ታይተዋል። በአሁኑ ወቅት ዋናው ትኩረት ህዳሴ ግድቡን ውኃ ለመሙላት የሚያመችበትን ጊዜ በሚመለከት ነው። ውኃ የመሙላት ሂደቱ የግርጌ የተፋሰስ ሀገሮችን በማይጎዳ መልኩ እንዲካሄድ፣ የግብፅን የእርሻ ስራና የውሃ አጠቃቀምን በማያሰናክል መልኩ እንዲከናወን በሚለው ላይ ነው የአሁኑ ድርድር ያተኮረው። ይህ ታዲያ ቴክኒካዊ ድርድር በመሆኑ መፍትሄ ሊገኝበት የሚችል ነው። ጆሴፍ ሲግል አያይዘውም የግብፁ ፕሬዚደንት አልሲሲ የተሻለ የድርድር ውጤት ለማግኘት ሲሉ በኢትዮጵያ ላይ ጫና ለማሳደር እየሞከሩ ነው ብለዋል። ዩናይትድ ስቴትስ ታላቁን የህዳሴ ግድብ ውሃ መሙላትንና ስራውን ማስቀጠል አስመልክቶ ኢትዮጵያ፣ ግብፅና ሱዳን በትብብር በዘላቂነትና በጋራ ጥቅም ላይ የተመሰረተ ስምምነት እንዲያደርጉ እንደምትደግፍ መግለጿን መሰረት በማድረግ ዩናይትድ ስቴትስ ውጥረቱን ለማርገብም ሆነ የእርቅ ግልግል ላይ እንዲደርሱ በማድረግ ረገድ ልትጫወተው የምትችል ሚና ካለ፣ ለቀረበላቸው ጥያቄ ሲግል ምላሽ ሲሰጡ አሜሪካና ሌሎች ዓለም አቀፍ አካላት በጉዳዩ ላይ ከመግባት መቆጠብ ይኖርባቸዋል ብለዋል። ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላት በድርድሩ የፖለቲካ ገጽታ ውስጥ ከመግባት መቆጠብ ይኖርባቸዋል። ግብፅ ዓለም አቀፍ አካላት በኢትዮጵያ ላይ ጫና እንዲያደርጉና የተሻለ ውጤት እንድታገኝበት ነው የምትፈልገው። ስለሆነም ዩናይትድ ስቴትስና ሌሎች ዓለም አቀፍ አካላት መጠንቀቅ ይኖርባቸዋል። ትኩረቱ በቴክኒካዊ ጉዳይ ላይ እንዲሆን ማድረግ ይኖርባቸዋል። ሦስቱም አገሮች ተጠቃሚ በሚሆኑበት መንገድ ድርድሩ እንዲራመድ ነው መርዳት ያለባቸው። የግብፅ ምክር ቤት የአፍሪካ ጉዳይ ኮሚቴ በኢትዮጵያ ላይ ጫና ለማባባስ ያለውን ዘዴ ሁሉ ይጠቀማል። የምክር ቤት የፖለቲካና የዲፕሎማሲ መንገድ ተጠቅሞ በኢትዮጵያ ላይ ጫና ያሳድራል። ጫና የማሳደሩ ሂደት ግብፅ ያሉትን የኢትዮጵያ አምባሳደር ወደ ምክር ቤት ጠርቶ ያለውን ስሜት በመግለጽ ይጀመራል። የግብፅ ምክር ቤት በኢትዮጵያ በኩል ሆን ተብሎ የተፈጸመ ፍትሕ የጎደለው ተግባር አለ ብሎ የሚያምን መሆኑን ለአምባሳደሩ ያስረዳል ማለቱን ጋዜጠኛው ጠቅሶ ይህ ጉዳይ ወደ ወታደራዊ ግጭት ሊያመራ ይችላልን? የሚል ጥያቄ አቅርቧል። በእርግጥ በግብፅ በኩል ነገሮችን የማባባስና የልፈፋ ሁኔታን እያየን ነው። ስለሆነም በግብፅ በኩል የድርድሩን አቅጣጫ የማስቀየር ስትራቴጂ እየተንጸባረቀ ነው። ወታደራዊ ግጭት አይኖርም ለማለት ባይቻልም የሚሆን አይመስለኝም። ፕሬዚዳንት አብደል ፋታህ አልሲሲ ቀደም ሲል ጉዳዩ በወታደራዊ መንገድ ሊፈታ የሚችል አለመሆኑንና ሁሉም ወገኖች ልዩነታቸውን በድርድር ለመፍታት ለመሞከር ቁርጠኞች መሆናቸውን አምነው ተቀብለው ነበር ሲግል በመጨረሻም ግብፅ ሌላ መንገድ ልትጠቀም እንደምትችል አስገንዝበዋል። ግብፅ በኢትዮጵያ አለመረጋጋት እንዲኖር ለማድረግ በሀገሪቱ ውስጥ ያሉ የታጠቁ ቡድኖችን በገንዘብም ሆነ በሌላ በመርዳት ኢትዮጵያ ላይ ተጽዕኖ ለማሳደር ልትጥር ትችላለች ብለዋል።